የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም ጀመረ። የፖለቲካ ምህዳሩን፣ የፖለቲካ ማዕቀፉን እናሰፋለን የተባለው ነገር በዚህ በአስቸኳይ ተዘዋጅና በሌሎች እርምጃዎች እየከሰበ ነው። ሄደው ተስፋ ተይዞ ነበር ግን በዛ አቅጣጫ እንዳልሄደ ነው የሚያሳየው። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪው አቶ ፍስሀ ተክሌ ናቸው የተሰሙት። ለዝርዝሩ በምሽቱ አብይ ርዕስ ጠብቋቸው። ለአማራው ሕዝብ ተቆርቋሪ የለውም ያሉና የፖለቲካ ፓርቲ ሊያቋቁሙ ፈቃድ ለመጠየቅ እየተዘጋጁ ነበር የተባሉ 19 ሰዎች ከትናንት በስቲያ ቅዳሜ ምሽት ባህር ዳር ውስጥ በፖሊስ ተይዘው ታስረዋል። ይህም ሌላው የምሽቱ አብይ ርዕስ ነው። ለሌሎቹ የዓለም ዜና ርዕሶች ደግሞ ሰለሞን። አዲስ አበባ ውስጥ ትናንት ምሽት ላይ የታሰሩት ጋዜጠኞችና ሌሎችም የተያዙት በኮማንድ ፖስት ትእዛዝ ነው። ግብፃውያን ፕሬዚደንት እየመረጡ ናቸው። አሜሪካ ስድሳ የሩሲያ ዲፕሎማቶችን እንዲወጡ አዘዙ አዘዘች የሚሉና ሌሎችም ዘገባዎች አመሰግናለሁ። ሰኞ መጋቢት 17 2010 ዓ ም ነው ዛሬ። ጤና ይስጥልን አድማጮች እንደምናምሽታችኋል። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። ተረኞቹ የፕሮግራም አስተናጋጆች ሰሎሞን አባተና አዲሱ አበበንም ፕሮግራሙን ብርሃን ኃይሉ ትመራልናለች። መልካም ምሽት። አሁን ወደ ዜናው እናልፋለን። ፖሊስ ትናንት ምሽት ላይ ያሰራቸው በቅርቡ ከእስር የተፈቱት እስክንድር ነጋ፣ አንዷለም አራጌ፣ ተመስገን ደሳለኝና ሌሎችም ሰዎች የተያዙት በአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት መሆኑ ተገለጸ። ሰዎቹ ታስረው የሚገኙት አዲስ አበባ ውስጥ በተለምዶ ጎተራ ተብሎ በሚጠራው አካባቢ በሚገኝ ፖሊስ ጣቢያ ውስጥ መሆኑም ታውቋል። ፖሊስ ተጠርጣሪዎቹ በኮማንድ ፖስቱ ትዕዛዝ ከመታሰራቸው የተለየ ሌላ መረጃ እንደሌለው ተናግሯል። በሌላ በኩል ደግሞ በቅርቡ ከእስር የተለቀቁት ሰዎች በአጭር ጊዜ ውስጥ ተመልሰው መታሰራቸው የሚያሳየው ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን ነው ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል መቀመጫውን ጄኔቫ ስዊትዘርላንድ ያደረገ የሰብአዊ መብቶች ተሟጋች ድርጅት ደግሞ ሰዎች መኖሪያ ድረስ በመሄድ ማኅበራዊ መቀራረብን በማፈን ማሰር አፋኝ ከሆነው የአስቸኳይ ጊዜ አዋጁ መንፈስ በላይ ነው ብሏል። የሰዎቹን መታሰር አስመልክቶ ከኢትዮጵያ መንግሥት የተሰጠ መግለጫ የለም። እኛም ያደረግናቸው ጥረቶች እስካሁን አልተሳኩም። በአብይ ርዕስ ዘገባዎች አሉን። በሌላ በኩል ደግሞ ቀደም ሲል እንደተጠቀሰው ባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለስልጣን ባለሙያዎች ያሉባቸው 19 ሰዎች ከትናንት በስቲያ ቅዳሜ መጋቢት 15 2010 መታሰራቸው ታውቋል። ግለሰቦቹ የአማራ ሕዝብ እየተፈጸመበት ላለው የመብቶች ጥሰትና በኢኮኖሚ ተጠቃሚነት መረሳት ተወካይ አባል ያስፈልገዋል በሚል ሕጋዊ የፖለቲካ ፓርቲ ለማቋቋም ብሔራዊ ምርጫ ቦርድ የጠየቃቸውን መስፈርት ለማሟላት በመንቀሳቀስ ላይ እንደነበሩም የአሜሪካ ድምፅ ያነጋገራቸው ሰዎች ገልጠዋል። በዕለቱም ስለሚያስፈልጋቸው ነገር ተወያይተው ከጨረሱ በኋላ ራት ላይ ሳሉ ነው መታሰራቸው የተገለጠው። ከአማራ ክልል ቃል አቀባይ ማብራሪያ ለማግኘት ሙከራ አድርገን ነበር፣ ስልካቸው ባለመነሳቱ አልተሳካልንም። ይህም ግን የዕለቱ ሌላው አብይ ርዕሳችን ነው። ግብፃውያን ለሚያካሂዱት ፕሬዚደንታዊ ምርጫ ለሶስት ቀናት የሚዘልቀውን ድምፅ የመስጠት ሂደት ዛሬ ጀምረዋል። ተቀማጩ ፕሬዚደንት አብደልፋታህ ኤልሲሲ እንደሚያሸንፉ የተረጋገጠ ይመስላል እየተባለ ሲሆን ቅሬታ እያሰሙ ያሉ ተቃዋሚዎችም አሉ። ስለ ውጤቱ ብዙም ትኩረት የሌላቸውም እንዳሉ ተዘግቧል። ኤድዋርድ የራንያን ከካይሮ ያጠናቀረው ዘገባ አለ። አዳነች ፍሳሐ እየታ ቀርበዋለች። ለድጋሚ ፕሬዚዳንትነት እየተወዳደሩ ያሉት የግብፅ ፕሬዚደንት አብደል ፋታህ አልሲሲ ደጋፊዎች በካይሮ ከተማ በሚገኘው ታሕሪር አደባባይ ደስታቸውን እየገለጹ ናቸው። በሀገሪቱ መዲናና በአስራ አራቱ ክፍላት ሀገር ዛሬ የሶስት ቀናት ምርጫ ተጀምሯል። ፖሊሶችና ወታደሮች በዋና ዋና የመንግስት ህንጻዎችና ተቋማት ተመድበው እየጠበቁ ናቸው። ፖሊሶች በምርጫ የሚሳተፉትን መራጮች ይጠብቃሉ። ወታደራዊ ሄሊኮፕተሮች በከፊል ከተማይቱ ሲበሩ ይታያሉ። የግብፁ ፕሬዚደንት አብደልፋታህ አልሲሲ ሄሊዮ ፖሊስ በተባለው የካይሮ ወረዳ ላይ ድምፅ ሲሰጡ ከምርጫ ሰራተኞች ጋር ሲነጋገሩና እጅ ሲጨባበጡ ነው የሚሰማው። ዴኬሊያ በተባለው ክፍለ ሀገር የገጠር ነዋሪዎች በብዛት ወጥተዋል። ለመምረጥ የወጡትን ሰዎች ለማበረታታት ሲሉ ሴቶች አልፎ አልፎ እልልታ ያሰማሉ። አሽራፍ የተባለ መራጭ አንዳንድ የተለየ ግንዛቤ ቢኖርም ግብፅ ወደ ትክክለኛው አቅጣጫ እያመራች ነው የሚል እምነት እንዳለው ገልጿል። ይህ የመሸጋገሪያ ጊዜ በመሆኑ ከፍተኛ ተሳትፎ ተስፋ ለማሳደር ዋስትና የሚሰጥ አይደለም። በሁለተኛው የፕሬዚዳንቱ የስራ ጊዜ ግን ወደ ሌላው ደረጃ ለመንቀሳቀስ ዝግጁ ይሆናሉ የሚል ተስፋ አለኝ። የሙስሊም ወንድማማችነት ደጋፊ የሆነው የአልጀዚራ ቴሌቪዥን ስርጭት በአሁኑ ወቅት በሕገ ወጥነት የተፈረጀው ቡድን ደጋፊዎቹ በምርጫው እንዳይሳተፉ መክሯል። በርካታ ሌሎች ፓርቲዎችም ደጋፊዎቻቸው ድምፅ እንዳይሰጡ ተማጽኗል ሲል ዘግቧል። ፕሬዚደንት አልሲሲን ለመወዳደር የቀረቡት የአልጋድ ፓርቲ መሪ ብቻ ናቸው። ሙስታፋ ሙስታፋ ሙሳ፣ ሁሉም ሰዎች ለመምረጥ እስከወጡ ድረስ ማንም ያሸንፍ ማንም ግድ የለኝም ብለዋል። ይህ ዜና በቀጥታ የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአንጎላ ማዕከላዊ ባንክ ወጪ ተደርጎ ወደ እንግሊዝ ከተዛወረው አምስት መቶ ሚሊዮን ዶላር ጋር በተያያዘ የሀገሪቱ የቀድሞ ፕሬዚደንት ልጅ በማጭበርበር ወንጀል ተከሰሱ። የቀድሞው ፕሬዚደንት ጆዜ ኤድዋርዶ ዶሽ ሳንቶሽ ወንድ ልጅ ጆዜ ፊልሚኖ ዶሽ ሳንቶሽ አምስት ቢሊዮን ዶላር የሚያንቀሳቅሰው የአንጎላ ብሔራዊ ሀብት ድርጅት የቀድሞ ሥራ አስኪያጅ የነበሩ ሲሆን በማጭበርበር ወንጀል ክስ የተመሠረተባቸው ትናንት እሁድ መሆኑ ታውቋል። ዶሽ ሳንቶሽ ልጅየው ከሀገር እንዳይወጡም ታግደዋል። የአንጎላ ብሔራዊ ባንክ ገዢ የነበሩት ቫልተር ዳ ሲልቫም እንዲሁ በማጭበርበር ተከሰዋል። የእንግሊዝ ባለሥልጣናት አምስት መቶ ሚሊዮን ዶላሩ የተዘዋወረበት አኳኋን አጠራጣሪ ሆኖ ስላገኙት እንዳይንቀሳቀስ አግደዋል። ገንዘቡ ወደ አንጎላ ሊመለስ ይችላል ማለታቸውን ሮይተርስ ዘግቧል። ዩናይትድ ስቴትስ ትናንት በሳውዲ አረቢያ ላይ ያነጣጠረውን የሚሳይል ጥቃት አጥብቃ አውግዛለች። ዛሬ ከውጭ ጉዳይ መሥሪያ ቤቷ የተሰጠው መግለጫም ዩናይትድ ስቴትስ የሳውዲ ሸሪኮቻችን ድንበሮቻቸውን ከመሰል ስጋቶች የመከላከል መብቶቻቸውን ትደግፋለች ይላል። በኢራን ከሚታገዙ የየመን ሽምቅ ተዋጊዎች መሆኑ ከሚታመን ወደ ሳውዲ በብዛት የተተኮሱ የቦሊስቲክ ሚሳይሎች ስብርባሪ ባሪ ሪያድ ውስጥ በትንሹ አንድ ሰው ሲገድል፣ ሌሎች ሁለት አቁስሏል። ሁለቱ ሰለባዎች ከዋና ከተማዋ አቅራቢያ በሚገኙ ሰፈሮች የነበሩ ግብፃውያን መሆናቸውም ተዘግቧል። የሳውዲ አየር ኃይል በሪያድና ሌሎች ሶስት ከተሞች ላይ ከተተኮሱ ሚሳይሎች ሰባቱን አየር ላይ ቀልቦ ማውደሙን አስታውቋል። በምድር ላይ ያሉ እማኞችም ሰማይ ላይ ከባድ ፍንዳታ መስማታቸውንና ብልጭታ ማየታቸውንም ተናግረዋል። ሁቴዎች ካለፈው ዓመት ጀምሮ በሪያድ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረውን ጨምሮ ብዛት ያላቸው ሚሳይሎችን ወደ ሳውዲ አረቢያ ተኩሰዋል። ሚሳይሎቹ በኢራን የተሰሩ መሆናቸውን የተባበሩት መንግስታት ባለሙያዎች ያረጋግጣሉ። ዩናይትድ ስቴትስና ቻይና በያዙት የቀረጥ ጭማሪ ፉክክር ሳቢያ በሁለቱ ወገኖች መካከል የለየለት የንግድ ጦርነት ሊነሳ ይችላል የሚለው ስጋት ጋብ በማለቱ ዛሬ የዩናይትድ ስቴትስ የአክሲዮን ዋጋ አንሰራርቷል። በቅርበት ክትትል እየተደረገበት ያለውና የ30 ዋና ዋና የዩናይትድ ስቴትስ ኩባንያዎች አክሲዮኖች ሽያጭን የሚመለከተው ዳው ጆንስ ኢንዱስትሪያል አቨሬጅ ዛሬ በኒውዮርክ የገበያው ውሎው ከ1.5 ከመቶ በላይ ጭማሪ አሳይቷል። ሌሎችም የአክሲዮን ገበያ ሰንጠረጆች እንዲሁ ትልቅ ጭማሪ አሳይተዋል። ባለፈው ሳምንት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ከሚገባው ሸቀጥ ውስጥ 60 ቢሊዮን ዶላር በሚገመተው ላይ የቀረጥ ጭማሪ እንደሚያደርጉ ካስታወቁ በኋላ ዓለም አቀፍ የአክሲዮን ገ ለገበያ ዋጋ ማሽቆልቆሉ ይታወሳል። ሚስተር ትራምፕ የቀረጥ ጭማሪው ምክንያት ባለፈው የአውሮፓውያን ዓመት ዩናይትድ ስቴትስ ከቻይና ጋር ባደረገችው የንግድ ልውውጥ ከቻይና የገባው ወደ ቻይና ከላከችው የ375 ቢሊዮን ዶላር ልዩነት ኖሮት ወይም በልጦ በመገኘቱ ያንን ለማስተካከል መሆኑን አስታውቀዋል። ይህን ተከትሎ ቻይና ከዩናይትድ ስቴትስ በሚገባ ዕቃ ላይ ቀረጥ ጨምራለሁ ስትል ፈጥና አስታውቃለች። ይሁንና በሁለቱ ግዙፍ ኢኮኖሚዎች መካከል የተፈጠረው ውጥረት ዛሬ ሰኞ ረገብ የማለት ፍንጭ አሳይቷል። የዩናይትድ ስቴትስ የንግድ ሚኒስትር ስቲቭ ኑቺን እና የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይቲዝበር በሁለቱ አገሮች መካከል ስላሉት ንግድ ነክ ችግሮች ከቻይና ባለሥልጣናት ጋር እየተወያዩ መሆናቸውን የዋይት ሀውስ የንግድ አማካሪ ፒተር ናቫሮ ለሲኤንቢሲ የቴሌቪዥን አብ በሰጡት ቃል ገልጸዋል። በመጨረሻም ዩናይትድ ስቴትስ ስድሳ የሩሲያ ዲፕሎማቶችን ለማባረር ወሰነች። ዲፕሎማቶቹ በአንድ ሳምንት ጊዜ ውስጥ እንዲወጡ የተወሰነው በስለላ አድራጎቶች ላይ ተሰማርተዋል በሚል መሆኑን ከዋይት ሀውስ ቤተ መንግስት የወጣ ዘገባ ይጠቁማል። አንድ ቀድሞ የሩሲያ ሰላ የነበሩ ሰው ከሴት ልጃቸው ጋር ሳልስበሪ እንግሊዝ ውስጥ ነርቭ አዋኪ በሆነ ጋዝ የተመረዙት ከሞስኮ በወጣ ትእዛዝ ነው የሚል እምነት ከእንግሊዝ መንግስት ጋር የተጋሩ ሌሎችም የአውሮፓ ሀገሮች ተመሳሳይ እርምጃ መውሰዳቸው ታውቋል። ፈረንሳይ፣ ጀርመን እና ፖላንድ ከሀገሮች መካከል መሆናቸው ታውቋል። ለምሽቱ ያለን ዜና ይሄው ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አስተናጋጆቻችሁ ሰሎሞን አባትና አዲሱ አበበነን። አሁን አድማጮች፣ የዕለቱ አብይ ርዕስ ይቀጥላል። ከእስር በቅርቡ የተፈቱትን እስክንድር ነጋን፣ አንዱዓለም አራጌንና ተመስገን ደሳለኝን ጨምሮ ብዙ ሰዎች አዲስ አበባ ውስጥ ጎተራ አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስቱ ትዕዛዝ ታስረው ይገኛሉ። ፖሊስ ተጠርጣሪዎቹን በኮማንድ ፖስቱ ትዕዛዝ ከመያዙ የተለየ ሌላ መረጃ እንደሌለው ተናግሯል። መለስካቸው አማሃ ተጨማሪ አለው። ትናንት ከአቶ ተመስገን ደሳለኝ ቤተሰብ መኖሪያ ቤት በፖሊስ ቁጥጥር ስር የዋሉት አስራ ሁለት ሰዎች ናቸው። ከእነዚህ መካከል በቅርቡ ከእስር የተፈቱት አቶ እስክንድር ነጋ፣ አንዱዓለም አራጌ፣ ተመስገን ደሳለኝና የኢንተርኔት አምደኞቹ በፈቃዱ ኃይሉና መሐሌት ፋንታሁንም ይገኙበታል። ሁሉም ታሳሪዎች ትናንት በፖሊስ ቁጥጥር ስር ከዋሉበት ጆሞ ከሚባለው የአዲስ አበባ ክፍል በተለምዶ ጎተራ እየተባለ ወደሚጠራው መንደር ወደሚገኝ ፖሊስ ጣቢያ ተዛውረዋል። በአካል ተገኝተው ከጎበኟቸው ወዳጆቻቸው መካከል አንዱ ጋዜጠኛ ውብሸት ታዬ አሁን ያሉበትን ሁኔታና ስፍራ ለቪኦኤ አስታውቋል። በተለይ የሚገኙ ሰዎቹ በአሁኑ ሰዓት ፖሊስ ጎተር አካባቢ ሴፍቲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኘው። ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ ቤቱስ አስቀምጠበ ስባት ሚሳፋ ያለ ነው ነው የሚባለው። ማህሌት እና ወይንሸትም እንደዚሁ ከሌሎች እስረኞች ጋር ነው ያሉት። በዚህ ሁኔታ ላይ ነው ያሉት። እስካሁን እየጠበቅ እንዳለ ነው። ምንም የተነገደ ነገር የለም። በቅርቡ ከእስር ከተፈቱት ምናልባትም ከሌሎቹ ዘግይቶ የተፈታው የቀድሞ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬም በጠዋት ተገኝቶ ጎብኝቷቸው ነበረ። ጠዋት ላይ እንግዲህ እንዳየናቸው ብዙም እንቅልፍ አላገኙም። በተለይ በዚህ ወንዶቹ የነበሩበት ቦታ ታስረውበት የነበረ ቦታ በጣም ብዙ ሰው ነበር። ከዚህ ከሰበት አካባቢ ተይዞ የመጡ ወደ ሰማንያ የሚደርሱ ወጣቶች ነበሩ በኮማንድ ፖስቱ ስም ታፍሰው የመጡ እና መተኛ ቦታ አልነበረላቸውም። ቁጭ ብለው ነው ያደሩት። እንደውም እነ እስክንድር ከጉዞ ነበር የመጡት እና እረፍቱ አላደረጉም። አሁንም ያዩኋቸው ሰዓት አይናቸው ላይ ገና እንቅልፍ እንዳለ ነው። ምንም ድካም፣ በጣም ከፍተኛ ድካም ስሜት ነበረባቸው። ማረጋገጥ ባይቻልም እነዚህ ተጠርጣሪዎች ይፈታሉ የሚል ጭምጭምታ ስለነበረ የሰማው ወይንም የተጨበጠ ነገር ይኖረው እንደሆነ ውብሸት ታየን ጠይቄዋለሁ። ምናልባት ነበረ

ተስፋ አድርገን ነው የጠበቅን። ያለ ነው የአሁን ለውሳኔ ተላልፎ እዚ ላይ ከተደረሰ በኋላ እንኳን እግዚአብሔር አስፈታችሁ በሚል ሰበብ ለተደረገ የምሳ ደጉሳ መልሶ ያስሯቸዋል ብዬ እኔም አላት። እነስክንድር ነጋ ትናንት በፖሊስ ቁጥጥር ስር የዋሉበት መንስኤ ከቀድሞው የኢትዮጵያ ባንዲራ ጋር በተያያዘ እንደነበረ ተገልጿል። ይሁንና ተጠርጣሪዎቹ በአሁኑ ጊዜ የሚቀርቡላቸው የመርማሪ ፖሊስ ጥያቄዎች ይህን ብቻ የተመለከተ እንዳልሆነ አቶ ዮናታን ተስፋዬ ያስረዳል። ምርመራው ላይ አሁን የተለየ ነገር ደግሞ እየመጣ ያለው በተለይ እነ አንዷ አለምስክንድር እና ተመስገን ከዚህ በፊት ወደ ተለያዩ የሀገሪቱ አካባቢዎች እየሄዱ እዛ ጥሪ ያደርጉላቸው ሰዎችም ጋር እየተገኙ ሲያበረቱ የተጎዱ አካባቢዎች ላይ እየሄዱ ነበር እና ያንን እንደ ምርመራ አድርገው ነው የሚጠቋቸው ያለ ደግሞ አሁን የሰማ ነው። በጣም የሚያስገርም ነገር ነው ሰው አገሩ ላይ ተንቀሳቅሶ የተጎዱ ያዘኑትን ማጽናናት መጠየቅ እንኳን እንደው የወንጀል ተቆጥሮ የሚመረመርበት አይነት ሁኔታ ነው ያለው አሁን እነሱም የተጠየቁት ከዚህ ከባንዲራው ጋር በተያያዘ ካለው ውጪ ማለት ነው። ፖሊስ ለኖብሸት ታዬ እንደገለጸው እነ እስክንድር በተያዙበት ጉዳይ ዝርዝር ማስረጃ የለውም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ እናመሰግናለን። በሌላ በኩል ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የስርዓት ለውጥ መሆኑን የሚያሳይ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። ሰዎች መኖሪያ ቤት ድረስ በመሄድ ማኅበራዊ መቀራረቦችን በማፈን ማሰር አፋጣኝ ከሆነው የአስቸኳይ ጊዜ አዋጅን መንፈስ በላይ ነው ያለው ደግሞ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ሰብአዊ ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ነው። ጽዮን ግርማ ዝርዝሯ አላት። ማምሻውን ከእስረኛ ቤተሰቦች ያገኘነው መረጃ እንደሚጠቁመው እስረኞቹ የሻይ ቡና ፕሮግራም ባዘጋጁበት የመኖሪያ ቤት ግቢ ውስጥ ዛፍ ላይ የተሰቀለውን አረንጓዴ፣ ቢጫ ቀይ ባንዲራ ማን እንደሰቀለው እንዲናገሩ ከተጠየቁት ጥያቄዎች አንዱ መሆኑን ነግረውናል። ማምሻውን ደግሞ የጣት አሻራ መስጠታቸውን ነው የገለጹት። የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍሳሀት ተክሌ ድርጅታቸው ከዚህ ከዚህ ቀደም እነ ዶክተር መረራ ጉዲና፣ እነ አቶ በቀለ ገርባ፣ ጋዜጠኛ እስክንድር ነጋና ሌሎች ታዋቂ ፖለቲከኞችና ጋዜጠኞች በተፈቱበት ጊዜ የሰጠውን መግለጫ በማስታወስ እስረኞቹ መፈታታቸው መልካም ነበር። ሆኖም ግን ዘላቂ ለውጥ በሀገሪቱ ለማምጣት በአጠቃላይ መስተካከል ያለበት ህግና ስርዓት ጉዳይ እንደሆነ ማሳሰባቸውን አስታውሰው አስተያየታቸውን ይጀምራሉ። ምክንያቱም እነዚህ ሰዎች እንዲታሰሩ ያደረገው ስርዓት እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለንም ብለን ነበር እና የትናንትና ወስር ይህንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ አንዳንድ ሰዎች መታሰር ወይ ጥቂት መቶ ሰዎች መታሰር ለውጥ እንደማያመጣ ነው የሚያሳየው እና ዛሬ እነ እስክንድር እነ በፍቃዱ ማለት ፋንታሁን በተለያየ ጊዜ ታስረው የነበሩ ሰዎች ናቸው። ከሁለት አመት በፊት ከአንድ አመት በፊት የተለቀቁ በፍቃዱ እንግዲህ ያው እስራ አልፈውም እንደምታዘ፣ ባለፈው የሄዶፍ መርጃዎች ጊዜ እንደዚህ ታስሮ ነበረ። እስክንድርም በቅርብ ጊዜ ያው ቅድሮ ደምሮ እንደዚህ ሲታሰረ ይኖረ ና አሁን ለሰባት አመት ለረጅም ጊዜ ታሰረ እንዲለት እነዚህ ሰዎች እንግዲህ እስካሁን ወንጀል ሰጥተውም አይደለም እንደዚህ የተለያየ ጊዜ የሚታሰሩት የነበሩት ግን አሁን ደግሞ ትናንትና እንግዲህ ፕራይቬት በሆነ ሁኔታ በቤታቸው ግቢ ውስጥ በጋዜተኛ ተመስገን እንደሳለ ግቢ ውስጥ ነበረ ተሰብስበ የነበረውና ና እዛ ከዛ ነው እንግዲህ የታፈሱት። ይህን በማረጋቸው ብቻ መታሰር እንግዲህ በየትኛውም ሁኔታ አስተካ ጊዜያዊ ውስጥ እራሱ የሚገባ ነገር አይደለም። ተቃላይ እንግዲህ ኢትዮጵያ የሚያስፈልጋት ህግና የመፍቻ ማስተዳደር ነው የሰባዊ መብት እያያዝ ለውጥ ነው እንጂ ነው የሚለውን ነገር የሚያረጋግጥ ያንን የሚያሰምር ነገር ነው ብዬ ነው የምለው። የስርዓት ለውጥና ማሻሻል እስካልተደረገ ድረስ ሰዎችን እየፈቱ ማሰር መቀጠሉ እንደማያስገርም አቶ ፍስሀ ጨምረው ይናገራሉ። አሁንም እንግዲህ ኢትዮጵያ ውስጥ የሰዎች ሀሳባቸውን የመግለጽ የመሰብሰብ መብት እንደሌለ ሰው እና ይሄ በሌለበት ሁኔታ ደግሞ የፖለቲካ ምህዳሩ ሰጥቷል ብሎ እንደማይቻል ነው የሚያሳየው ምናልባትም የተገባው ተስፋ እየከሰመ እንዳለ ነው። የፖለቲካ ምህዳሩን የፖለቲካ ማዕቀፉን እናሰፋለን የተባለው ነገር በዚህ በአስቸኳይ ጊዜ አዋጅና በሌሎች እርምጃዎች እየከሰበ መሄደው ተስፋ ተይዞ ነበር፣ ግን በዛ አቅጣጫ እንዳለ እንዳልሄደ ነው የሚያሳየው። እስረኞቹ ትላንት ከሚገኙበት ጀሞ ፖሊስ ጣቢያ ለአሜሪካ ድምጽ እንደገለጹት ና ዛሬ ከሚገኙበት ጎተራ ፔፕሲ እየተባለ ከሚጠራው ፖሊስ ጣቢያ ታስረው ከሚገኙበት ቦታ የጎበኟቸው ቤተሰቦች እንደገለጹት አንዱ የተጠየቁበት ጉዳይ እሁድ እለት በነበረው ፕሮግራም ጋዜጠኛ ተመስገን ደሳለኝ የጀሞ የሚገኘው የኮንዶሚኒየም መኖሪያ ቤት ግቢ ውስጥ ተሰቅሎ የነበረው የባንዲራ ጉዳይ እንደነበረ ነው ይህንም በተመለከተ አቶ ፍሳሀ ተክሌ የሚሉት አላቸው ባንዲራ በተመለከተ ህግ አለ ኢትዮጵያ ውስጥ የባንዲራ ህግ አለ እዛ ላይ አንደኛው ያውለኛውን ያልሆነውን ባንዲራ መጠቀም ያስቀጣል ነው ባለው ግን ያው ወንጀል እንዲሆን እንኳን ተፈጽመዋል ቢባል የፈጸሙበት ሁኔታ ከ ከግምት ውስጥ መግባት አለበት። አንደኛ በግል ግቢያቸው ውስጥ ሪፐብሊክ ይህ አይደለም የሚጠቀሙበት ያን ደግሞ መጠቀም ይዞ መገኘት ወንጀል አይደለም በራሱ ቤት ግቢያቸው ውስጥ የራሳቸው ፍርቶች ከሚጠቀሙበት ማ የማንንም ነገር ባንዴራ ትናደርገዋል ተገቢውን ባንዲራ አልተጠቀሙም ብሎ ማለት አይቻል። ምክንያቱም የድሮን ባንዴራ እኮ ሳጥን ውስጥ ሊኖረች ይችላል እና ለምን ሲኖረህ ማለት ነው ራሳቸው ግቢ ውስጥ የተጠቀሙት ነገር በዚያ መለ ያላሰብኩት። ሁለተኛ ደግሞ እሱን ቢሆን ደግሞ እነዚህ ሰዎች የዋስ መብታቸው በዚህ መገቻ ሊከለከለ የሚያስከለክል ወንጀልም አይደለም። ስለዚህ በዛ ነው የተከሰሱ ስኳሚ ጋር የዋስ መብታቸውን ሊያስከለክል የሚችል ነገር አደለም። እስካሁንም ታይዞ መቆየት አልነበረባቸው። መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም በበኩላቸው እንዲህ ያለ ድርጊትና ውሳኔ አስቸኳይ ጊዜ አዋጁ ከሚያፍነው በላይም ነው ይሉታል። አንደኛ አደባባይ ላይ የተደረገ ስብሰባ አደባባይ ላይ የተደረገ ሰፊ ወይም ሰልፍ ወይም ምናምን አይደለም። በመኖሪያ ቤት ውስጥ እንኳን የሚደረጉ መቀራረቦችን፣ ማህበራዊ ግንኙነቶችን ማፈን ይሄ አፋኝ ከሆነው የአስቸኳይ ጊዜ አዋጅም መንፈስ በላይ የሄደ ነው እና መንግስት ምን ያህል ጭንቀት ውስጥ ፍርሀት ውስጥ እንዳለና በዛ ፍርሀት ተነስቶ ደግሞ የዜጎችን መብት ከፊ በሆነ ሁኔታ እየጣሰ መሆኑን ስለሚያሳይ ይሄ በፍጹም ከሕገ መንግስቱም እንደገና ደግሞ አፋኝ ነው ብለን ካወገዝነውም አስቸኳይ ጊዜ አዋጁም በከፋ ሁኔታ በአፈጻጸም ደረጃ የጸጥታ ኃይሎች የዜጎችን መብት እየጣሱ ነው እና ይሄ በአስቸኳይ መቆም አለበት። የታሰሩትም ሰዎች በአፋጣኝ መለቀቅ አለባቸው የሚል ነው በትላንትና ዕለት ተይዘው በእስር ላይ የሚገኙት አስራ አንድ ሰዎች ጋዜጠኞች፣ የሰብአዊ መብት ተከራካሪና የኢንተርኔት አምደኞች ከዚህ ቀደም በተለያየ ጊዜ ታስረው እየተፈቱ መሆናቸው ይታወቃል። የኢትዮጵያ መንግስት በዚህ ላይ የሚሰጠውን ምላሽ ለማግኘት የፌዴራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ በተደጋጋሚ ደውለን ነበር። ስልካቸው ስለማይሰራ የመንግስትን ምላሽ ማካተት አልቻልንም። በተጨማሪም ታስረው ይገኙበት ተገኝቶበታል ወደ ተባለው ጎተራ ወደሚገኘውና ፔፕሲ የተባለ ወደሚጠራው ፖሊስ ጣቢያ በተደጋጋሚ የስልክ ሙከራ አድርገናል። ምላሽ ማግኘት ሳንችል ቀርተናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን ለዘገባው። በሌላ በኩል ደግሞ ባህርዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን የመንግስትና የግል ጋዜጠኞች እንዲሁም ሌሎችም ባለሙያዎች ያሉባቸው 19 ሰዎች ከትናንት በስቲያ ቅዳሜ መጋቢት 15 2010 ዓ ም ምሽት ላይ መታሰራቸው ታውቋል። ግለሰቦቹ የአማራ ሕዝብ እየተፈጸመበት ነው ስላሉት የመብቶች መጣስ ለመሟገትና በኢኮኖሚ ተጠቃሚነት መረሳቱንም ለመታገል ተወካይ አካል ያስፈልገዋል በሚል ህጋዊ የፖለቲካ ፓርቲ ለማቋቋም ብሔራዊ ምርጫ ቦርድ የጠየቃቸውን መስፈርቶች ለማሟላት በመንቀሳቀስ ላይ እንደነበሩም የአሜሪካ ድምፅ ያነጋገራቸው እማኞች ገልጸዋል። በዕለቱም ከም ስለሚያስፈልጓቸው ጉዳዮች ተወያይተው ከጨረሱ በኋላ ራት ላይ ሳሉ መታሰራቸውን ነው የገለጹት። የዚህንም ዘገባ ዝርዝር ጽዮን ግርማ ይዛለች። ይህንን በተመለከተ ማምሻውን መረጃ እንዲሰጡን ወደ ተለያዩ ሰዎች የስልክ ሙከራ አድርጌ ነበር። አንድ ወጣት አገኘው። ወጣቱ እንደሚለው ስንንቀሳቀስ የነበረው በግልጽ እንደዚሁም ደግሞ በአደባባይ በህጋዊ መንገድ እንደሆነ ገልጾ፣ በተጨማሪም ደግሞ በጣና ላይ በጣም አስጊ በነበረው የእምቦጭ አረም ላይ እንደዚሁ በግልጽ የተንቀሳቀስን ማህበራዊ ኃላፊነታችን ስንወጣ የነበርን በሀገር ውስጥ በሚገኘው ህጋዊና ሰላማዊ የትግል መንፈስ የተነሳንበትን አላማ ለማስፈጸም ስንንቀሳቀስ ነበር ይህንን ደግሞ በድብቅ ሳይሆን በግልጽ ስናከናውነው የነበረው ነው ብሎኛል ከኔ ከአብሮ የሚንቀሳቀሱ የነበሩ ልጆች ናቸው ማለት አብረን ቆይተናል ይህን እንቅስቃሴ ስናደርግ አማራን የሚወክል ድርጅት የለም አማራ እየተገፋ ለአማራ የሚቆረቆር ድርጅት የለም ስለዚህ ስርዓቱ ደግሞ የዘረኝነት ጽንፉ በጣም ጫወት ወጣና አማራን የሚያገል ስርዓት ስለሆነ ለዚህ ህዝብ እንታገል የሚል አይነት አቋም ይዘን ቆይተናል። መንቀሳቀስ ከጀመር ምርጫ ቦርድ ጠይቀን ደብዳቤ የሚሰጡን አይ ደብዳቤ ሳይሆን የፎርም ወረቀት የሚሰጣችሁ ደበቃችን ፎርም ይዛችሁ መስራች አባላት ፊርማ ማስፈረሚያ ቅጽ ወስዳችሁ የመስራች አባላት ሰባት መቶ ሀምሳ ሰው ፊርማ፣ ደንብ እና ፕሮግራም አዘጋጅታችሁ አየ ጠቅላላ ጎያ ጋችሁ ነው የምታሳውቁ ብለውን በዛ መንገድ የተንቀሳቀስን ነበር። ደንብ አዘጋጅተናል፣ ፕሮግራም አዘጋጅተናል እና በዛ መንገድ ነበር የተንቀሳቀስ ነው የነበረውን ጉባኤ ልናደረግ ጥቂት ቀናቶች ናቸው የቀሩ እና ከጉባኤው በፊት ግን ጠቅላላ ሰሆን የለባቸው መንገዶች ምን ይመስላሉ የሚለውን ነገር ለማየት እና ጉባኤውን ላይ ሚያድር ሰው ይገኝ የት እናድርገው የሚለውን ነገር እንደዚህ የመሳሰሉ ነገሮችን ለመወሰን ነው። ባህር ዳር ላይ ከአራቱም አካባቢ ላይ ከወሎም፣ ከጎንደም፣ ከጎጃም፣ ከሸዋም አካባቢ ሰዎች ከአዲስ አበባም ጀምሮ የሄዱ ሰዎች የሚያደርጉት አነስተኛ ከጉባኤ በፊት ያለ ሚቲንግ ነበረ እና ያንን ሚቲንግ ቀን ላይ አድርገው ማታ ጣና ዳር አካባቢ ላይ እራት መገቡበት ሰዓት ነው እንደታሰሩ የሰማሁት። በወቅቱ ስልክ ሲደውል አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳም። የሁለት ጓደኞችን ስልክ ሞክሬ ነበር፣ ሲሳይና ጋሻው አይነሳም እና በኋላ ላይ እንደታሰሩ ነው የሰማ ነው። በአሁኑ ሰዓት በባህር ዳር ከተማ በእስር ላይ ይገኛሉ የተባሉት አስራ ዘጠኝ ሰዎች ናቸው። ለመሆኑ ከነዚህ መካከል እነማን ይገኙበታል ስል ለዚህ ወጣት ጥያቄ አቅርቤለት ነበር። ከአራት አቅጣጫ የሄዱ ሰዎች ናቸው ያሉት። ብዙዎቹ የዩኒቨርሲቲ አስተማሪዎች ናቸው እንዳሪሳቸው፣ እነ ተመስገን ተሰማ፣ ምነ በለጠ ሞላ፣ ሲሳያ ልታሰባለ ኢንጂነሪንግ ግራጁዌት ነው ሲቪል ኢንጂነር ነው። በለጠ ካሳ የሚባል የድሮ የቀለም ቀንድ ጋዜጣ አዘጋጅ ነበረ። ጋሻው መርሻ ሶሻል ሚዲያም ላይ የሚታወቅ ሰው ነው። ዳንኤል አበባው እንደዚሁ የእምቦጭ አረምን በማስተባበርም ላይ ምናምን ሲሳያ የነበረ ሰው ነው ካሶ ኃይሉ የሚባል ልጅ አለ። የእንጅባራ ዩኒቨርሲቲ አስተማሪ ነው። ባህርዳር ዩኒቨርሲቲ የሚያስተምሩ ፕሮፌሰሮች አሉ እና ከሁሉም የጎንደርም አካባቢ ላይ የነበሩ ሰዎች አሉ እና ከሁሉም አካባቢ የተወጣጣ ስብስብ የነበረበት ነው። በጠቅላላው የእነዚህ ሰዎች የመሰባሰብ ዓላማ አንድ ነገር ነው። እሱም የአማራ ጉዳይ ወኪል ያስፈልገዋል የሚል ይላል። ይህ ወጣት በዓላማችን የአማራው ክልል የመግስጠቱ ዛሬ አይደለም የምትጀመረው ሀያ ምናምን ዓመት አማራው ጠላት ተደርጎ ተስሎ፣ እንደ ጭራቅ ጠላት ተደርጎ ተስሎ፣ ከኢኮኖሚውም ከፖለቲካውም ከምኑም እንዲገለል ተደርጓል። እንግዲህ ሲሆን አንቺም ስለነበርሽ ነገሮች ምናልባት የማይስድሉት አጋጠመሽ እና ወደ አማራ ክልል ወደ ገጠራ አካባቢዎች ላይ ራምጌች በሶሻል ሚዲያም ላይ የምታያቸው ነገሮች አሉ ኢኮኖሚካሊ ያህል የላሸቀ ማህበረሰብ እንደሆነ ያለው ብሆን ተብሎ ከኢኮኖሚክ ሲስተም እንዲወጣ የተደረገ ማህበረሰብ ነው ያለው። ትምህርት ቤቶች ተብሎ ዛፍ ስር ዛፍ ጥላ ስር እየተማር ያለ ማህበረሰብ ነው። ትምህርትን ቀድሞ ጀመረ ማህበረሰብ አሁንም ዛፍ ጥላ ስር እንዲማር እየተደረገ ነው። ሁለት ሶስት ክላስ ጎን ለጎን ምንም አይነት መለያ በሌለበት ሁኔታ እንዲማር እየተደረገ ያለ ማህበረሰብ ነው። የጤና ስርጭቱ በጣም የሚዘገንን ነው። የጤና ተቋማቶች እንኳን የተሟላ ፋሲሊቲ እንኳን የላቸውም። የመብራት ጉዳይ ብት የተለያየ ጉዳይ ኢቨን አሁን ግድያዎች ምኖቹ እየተፈጸሙ ነው። እዚህ ህዝብ ላይ በጣም ከፍተኛ የሆነ እንግልት፣ እስርና ግድያ እየተፈጸመ ነው ያለው። ማረሚያ ቤቶችን ሄደሽ ብታይ የአማራ ወጣት ነው የሞላው፣ በተለይ ከጎንደር አካባቢ እና ከጎጃ ማከል ሊመጣለው። ስለዚህ ለዚህ ህዝብ እንደዚህ ሁሉ እየሆነ ግን የሚጮው ይህን ህዝብ የሚያ ሰላማዊ በሆነ መንገድ የዚህን ህዝብ መብት የሚጠይቅ የለም። የመንገድ ስርጭቶቹን እንኳን ብና የመንገድ ስርጭት በጣም ነው የሚያስፈሩት። በአማራ ክልል ያሉ መንገዶች ከሜን ሮዶች ውጭ ከተማን ከከተማ የሚያገረን ትልልቅ ከተሞች እንኳን ያሉበት ቦታ ላይ ምንም አይነት የመንገድ ስርጭት ነው እና ኢኮኖሚካሊ ሆን ተብሎ ተገልሏል። በጤና ስርጭት በጣም ሞት የተዳከመ እንዲሆን ብዙዎች በቀላል በሽታ እንዲሞቱ፣ ብዙ እናቶች በቀላል በሽታ እንዲሞቱ ተደርገዋል እየተደረገም ነው እና ይሄ ነገር መስተካከል አለበት። ይህን ነገር ለማስተካከል ደግሞ ፖለቲካ ትግል ያስፈልጋል። አማራ መታገል አለብን የሚል አቋሚ ይዘን ለመጠየቅ ተዘጋጅተን የነበረው ከታሰሩት ሰዎች መካከል የባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማህበር ፕሬዚዳንት የሆኑት ዶክተር ደሳሌኝ ጫኔ እንደሚገኙበት ይህ ወጣት ገልጾልናል። እስረኞቹ በአሁኑ ወቅትም በባህር ዳር ከተማ ዘጠነኛ እየተባለ በሚጠራ ፖሊስ ጣቢያ ውስጥ እንደሚገኙም ነግሮናል። ሌላው ወጣት ከታሰሩት ግለሰቦች ውስጥ አብዛኞቹን እንደሚያውቃቸው ገልጾ የአስቸኳይ ጊዜ አዋጁን በሚጥስ መልኩ የፈጸሙት ነገር የለም ይላል ምናልባት የተነሱበት አላማ ትኩረት ውስጥ ከትቷቸው ካልሆነ በስተቀር ብሎናል። ከአማራ አቀፍ እንቅስቃሴ አንጻር ያላቸው አላማ በሌሎች ወገኖች ላይ ወደድ ይችላል። በተለይ አማራ አቀፍ እንቅስቃሴ የሚያደርጉ አካላት ከመአሀድ ጀምሮ በፖለቲካ አካሄድ ከመአሀድ ጀምሮ ያው ያለውን ነገር እና ቃለን በታሪክ እኛ ባንኖርም በወቅቱ የአማራ አቀፍ እንቅስቃሴዎች በልዩ ትኩረት ውስጥ እንደሚሆኑ እናውቃለን እና ከዛ ጋር የተያያዘ እንደሚሆን ምናልባትም የአስቸኳይ ጊዜ አዋጁን ከመጣ እስከምን ሳይሆን በእኔ መረዳት ይህንን እንቅስቃሴያቸውን አስቀድሞ የመገደብ ነገርም እንደሆነ ነው። እንግዲህ በእኔም መረዳት የምንረዳው ሰላማቸው ፍጹም ሰላማዊ ትግል እንደሆነ በጣም እርግጠኛ ነኝ። ደግሞ ፍጹም ሰላማዊ ናቸው። የዩኒቨርሲቲ መምህራን ናቸው፣ ጠበቃዎች አሉ፣ የቤተሰብ ኃላፊዎች ናቸው። ግን የዘርታቸው በመንግስት መስሪያ ቤቶች የሚሰሩም አሉ። ምንም ይህ ዩኒቨርሲቲዎችም የመንግስት መስሪያ ቤት ናቸው እና ህጋዊ የሆኑ የልማት የበጎ አድራጎት ማህበራት ይኖራሉ። ለምሳሌ ዶክተርም በሳ ላይ ቀረንቦጭ ማህበርን በህጋዊ ለት የሚመራ ኃላፊነት ያለው ሰው ነው። ሌሎችም እንደዚሁ ና ምንም የተለየ ሰላማዊ ያልሆነ እንቅስቃሴ ውስጥ የሚገቡ አሉ ብዬ አላምንም እስከ ማውቃቸው ድረስ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪው አቶ ፍሳሀ ተክሌ በባህር ዳር ከተማ የታሰሩት አስራ ዘጠኙ ሰዎች ጉዳይ የኢትዮጵያ መንግስት ለዲሞክራሲ ና ለሰብአዊ መብት ጥያቄዎች ትንሽ እንኳን ክፍት ሜዳ እንደሌለው ማሳያ ነው ብለውታል። ሰዎች እንግዲህ ፖለቲካ ፓርቲ ለማቋቋም ፈቃድ አግኝተው ከህገ መንግስት የተፈቀደ መብት ኤክሰርሳይዝ የሚያደርጉበት ጊዜ ላይ በጣም ቫዮለንት በሆነ ሁኔታ ነገር የተደረገባቸው እና እሱም እንዲሁም ከፍተኛ ሰብአዊ ፈጥነው ሁለተኛ ደግሞ በዛሬ ባወጣነው መለገለጥ ነው። ደግሞ የአስቸኳይ ጊዜ አዋጁ ምናልባትም ከዩኒቨርሲቲ ምድባል በበላጠር ሁኔታ ፖለቲካ ማዕቀፉን በሚያጠብ መልኩ በጣም ጥላንጭል እንዳያስገባ በሚያደርግ መልኩ የሚጋጋ ህግ እንደሆነ ነው የሚያሳየው። ቀን እንግዲህ ለማቋቋም ያሰቡ ሰዎች ናቸው እንደዚህ አይነት ነገር ገና ያጋጠማቸው የእስረኞቹን ጉዳይ በተመለከተ የአማራ ክልልን ምላሽ ለማግኘት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽዮን፣ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። አንድ አማራ ንቅናቄ በሚል ስያሜ የተካሄደ የኢትዮጵያውያን ስብስብ ዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ አጠገብ በምትገኘው የሜሪላንዷ ሲልቨር ስፕሪንግ ከተማ ውስጥ ከትናንት በስቲያ ቅዳሜ ተካሂዷል። አዲሱ አበበ በስብሰባው ላይ ተገኝቶ ነበር። ተከታዩን አጠናቅሯል። እሺ አመሰግናለሁ ሰሎሞን። ለመጀመሪያ ጊዜ የተካሄደ ስብሰባ ነበረ። ዓላማውም የንቅናቄውን መመስረት ይፋ ለማድረግ የተጠራ እንዳልኩት ዝግ ስብሰባ ነበር። የምስረታ ጉባኤ ብለውታል ሊቀመንበሩ አቶ ንጉሴ አዳሙ። በእለቱ የተካሄደው ሁለት ድርጅቶች እና ታዋቂ የአማራ ግለሰቦች በጋራ በመሆን የፈጠሩት አንድ አማራ ንቅናቄ የሚል የምስረታ በዓል ነው። የአማራ ወጣቶች ንቅናቄ እና የአማራ ትንሣኤ የሚባሉ ድርጅቶች ሁለቱ አንድ ላይ አንድ አማራ የሚል መሰረቱ ሁለቱ አንድ ላይ እና ሌሎችም በግለሰብ በአማራ ያሉ ምሁራኖች በመጣመር አንድ አማራ የሚል መሰረቱ። አላማው እንግዲህ፣ አቶ ንጉሴ እንዳለው የምስረታ በዓል ነው። በነገራችን ላይ ወጣት ብቻ ሳይሆን በጣም ወጣት በመሆኑ ነው ንጉሴን አንተ ያልኩትና፣ አድማጮቼ ደፋር እንደማይሉኝ ተስፋ አድርጋለሁ። ከእርሱ ጋር ደግሞ ተስማምተናል። ይሄ በአማራ ስም የሚደረግ ስብስብ እየበረከተ ብቻ ሳይሆን አማራ አንድ መሆኑን እስከሚያጠራጥር ድረስ በዝተዋል። አሁን ለታንኳ እኛ ወደ 18 የሚሆኑ በአማራ ስም የተሰባሰቡ የፖለቲካ የማኅበራዊና የሲቪክ ድርጅቶችን አነጋግረናል። ሁሉም ታዲያ ምንድን ነው የሚያለያያቸው ሲባሉ በነቂስ ወይም እየተነቀሰ የጥቃት ሰለባ የሆነውን አማራ ለመታደግ ነው ነው የሚሉት። እኔም ይህን ጥያቄ ለአቶ ንጉሥ ያንስችበታለሁ። የተባለው ነገር ትክክል ነው፣ ነገር ግን አማራው ላይ በስፋት በተከፈተው የ ዘር ማጥፋት ዘመቻ ላይ አማራው በስርዓት ተደራጅቷል ብለን አናምንም። ስለዚህ እስካሁን ድረስ ሲሰሩ ከነበሩት የፖለቲካ ትግሎች በተለየ መልኩ ጠላትን በመለየት ያተኮረ፣ ጠላትን በመቀነስ ላይ ያተኮረ አንድ ጠንካራ የአማራ ንቅናቄ ያስፈልጋል በሚል ነው እዚህ ውስጥ የገባ ነው። በእኛ እምነት እውነተኛ አማራ የሆኑ ሰዎች፣ እውነተኛ አማራ የሆኑ ድርጅቶች ለመግባባት የግድ መነጋገር አለባቸው ብለን አናምንም። በችግሮቻችን ላይ ዘላቂ የሆነ መፍትሄ ለመፍጠር መገናኘታችን አይቀርም የሚል ጠንካራ ነት አለን። አቶ ንጉሴ በዚህ ላይ ገፋ ቢያደርግ ወደድኩ። ምንድን ነው ዛሬ እንኳን ተመሳሳይ ስም የያዙ ድርጅቶች ወይም ስብስቦች ይቅርና የተለያየ ስም ይዘውም ግን ለአንዲት ዲሞክራሲያዊት ኢትዮጵያ መመስረት እንታገላለን እስካሉ ድረስ የህዝቡ ጥያቄ አንድ ሁኑ፣ ተባበሩ ወይም ተሰባበሩ ነው። መጀመሪያ ከልዩነት ልጀምርና ወደ አንድነት ላምታው። በእኛ እምነት መሰረታዊ የሆነ ልዩነት የለም። ነገር ግን በሶስት ግለሰቦች አማካኝነት የተለያዩ የአማራ ድርጅቶችና የአማራ ሲቪክ ኦርጋናይዜሽንስ ፖለቲከኞች ውይይት በሚደረጉበት መድረክ ላይ እኛም ተጋብዘን ገብተን ነው እንግዲህ አንድ አማራን የፈጠር ነው። አብዛኞቹ አስራ ስምንቱ ድርጅቶች ውስጥ የነበሩ ሰዎች መሪዎች የዚህ ውይይት አባሎች እንደነበሩ ሰምተናል። በራሳቸው ምክንያት ይህንን ውይይት ለቀው እንደወጡም ሪፖርቱን ለማየት ሞክረናል። አስራ ስምንቶቹ ባወጡት የጋራ ስምምነት ላይ እንደ አንድ አማራ ፍጹም ደስተኞች መሆናችንን እና ወደፊትም በሚደረገው የራስን የማዳን ትግል ላይ አብረን የምንሰራ መሆናችንን ደስታችንንም አበክረን መናገራችንን ለማሳወቅ እፈልጋለሁ። ኢህአደግ ኢትዮጵያን በዘር በጎሳ ከፋፈላት፣ የኢትዮጵያን አንድነት አፈረሰ፣ ወዘተረፈ ተደጋግሞ የሚነሳ በኢህአደግ ላይ የሚሰነዘር ክስ ነው። በወቅቱ ኢህአደግን መልስ የሰጠበት ጉዳይ ነው። ወደዚያ ውስጥ አንገባም። ግን አንድ አማራን በዚህ ረገድ ለሚከሱ ወገኖች ወይም አንድ አማራ የዘር ፖለቲካ የሚያራምድ ነው ብትባሉ ማስተባበያቸው ምንድን ነው? አቶ ንጉሴ እውነት ነው፣ ተገቢ ጥያቄ ነው። የዘር ፖለቲካ የሚሆነው አንድን ዘር የበላይነት እናስጠብቃለን። የሀገራችንን የምታመርተው ሀብቷ ለአንድ ዘር የበላይ መሆን ይችላል ከኛ በላይ ዘር ሊኖር አይችልም ብለን የምንነሳ ከሆነ እና ወርቅ ህዝቦች ነን ብለን የምናስብ ከሆነ በዛ መልኩ መተርጎም ይችላል። እኛ ግን በአማራነት ስንሰባሰብ መርሆአችን ሁለት ነው። በግልጽ በአማራ ህዝብ ላይ ጦርነት ታውጆ በተገኘበት ከአጋጣሚ አጋጣሚ እየተቀጠቀጠ እየተዘለፈ አንገቱ ተሰብሮ እንዲያልቅ እየተደረገ ነው። ስለዚህ የመጀመሪያው ጥያቄያችን የመኖር ህሉናችንን ማረጋገጥ ነው። ከአሁን በፊት ከጠፋው የአማራ ህይወት በበለጠ የሚመጣው ያሰጋናል። ሁለተኛው በአማራ እናቶችና አባቶች አያቶቻችን በገነባት ኢትዮጵያ ሀገራችን ላይ አማራው በክብር መኖር መቻል አለበት። ከኢትዮጵያ ያነሰ ሀገር ለአማራ የለውም፣ የሚል ጠንካራ እምነት አለን። ደረታቸውን ነፍተው በአማራ ህዝብ ሞት ላይ ህልውናችንን እንገነባለን እያሉ በጠባብተኝነትና በትምክተኝነት ጦር የሚሰብኩብን የህወሀት መራሹን ኃይል ለመከላከል ነው። ስለዚህ የተለያዩ ናቸው ብለን ምናምነው ወደፊት ከአንተና ከሌላው በዚህ ንቅናቄ ውስጥ ካሉ አባል ጋራ ሰፋ ያለ ውይይት እናደርጋለን። እግዚአብሔር ይስጥልኝ ለዛሬው። እኔም እግዚአብሔር ይስጥልኝ አመሰግናለሁ፣ ስለድሉ አመሰግናለሁ አዲሱ ለዘገባው። አሁን ከምሽቱ ሦስት ሰዓት ከሰላሳ ሰባት ደቂቃ እየሆነ ነው። የመጽሔቱን የመጨረሻ ዘገባ እናሰማችኋለን። ዚምባብዌ ውስጥ በዚህ ዓመት በሚካሄደው ምርጫ ከጥቂት ወራት በፊት ከሥልጣናቸው የተወገዱት ፕሬዚደንት የቀድሞው ማለት ነው ሮበርት ሙጋቤ አርባ ዓመታት በሚሆን ጊዜ ውስጥ ለመጀመሪያ ጊዜ ለውድድር አይቀርቡም። እርሳቸውን የተኳቸው የአሁኑ ፕሬዚደንት ኤመርሰን ምናንጋጓ ግን በሚያካሄዱት የምረጡኝ ዘመቻ የሙጋቤ ጥላ ይከተላቸዋል የሚሉ ተንታኞች እየተሰሙ ነው። ሴባስቲያን ሞፉ ከሐራሬ ያጠናቀረው ዘገባ አለ ቆንጅታ እየታቀርቡ ባለፈው ህዳር ወር ከስልጣናቸው የተወገዱት ሙጋቤ በዚህ ሳምንት ለመጀመሪያ ጊዜ ባደረጉት ጋዜጣዊ ጉባኤ አብዛኛውን ጊዜ ያጠፉት እሳቸውን የተኳቸው ፕሬዚደንት ኤመርሰን ምናንጋጓን በመንቀፍ ነበር። ከዱኝ መፈንቅለ መንግስት አካሄዱብኝ ሲሉ ወንጅለዋቸዋል እኔ ምናንጋጓን አልጠላውም አሉ ሙጋቤ እንዲያውም ወደ መንግስት ስራ ያመጣሁት እኔ ነኝ አሁንም አብሬው ብሰራ እወዳለሁ ግን ስራው በትክክል መሰራት አለበት ብለዋል ምናንጋጓ ጥፋትና ህገወጥ ተግባር ፈጽሟል ሲሉም አማረዋል ሙጋቤ ራሳችን በራሳችን ላይ ያመጣነውን ውርደት ማስተካከል አለብን ሲሉም አክለዋል። ዚምባብዌን ለሰላሳ ሰባት አመታት የመረዋት የዘጠና አራት አመት እድሜ ባላጸጋው ሙጋቤ ብቸኝነት እያጠቃኝ ነው ሲሉ ተሰምተዋል። በሐምሌ ወይም በነሐሴ ወር ይካሄዳል ተብሎ በሚጠበቀው የሀገራቸው ምርጫ ግን እንደማይወዳደሩ ግልጽ አድርገዋል። ሙጋቤ ያሰሙትን ውንጀላ ተከትሎ የፕሬዝደንት ምናንጋጓ ጽህፈት ቤት አስገድዶ ስልጣን እንዲለቁ ያደረጋቸው የለም ሲል አስተባብሏል። ሙጋቤ 94 ተኛ ዓመታቸውን ባከበሩበት ስነ ስርዓት ላይ ምናንጋጓን የሰሩኝ ስራ ብለው ሲያማርሩ ተሰምተዋል። አዲሱ ፕሬዚደንትም መገናኛ ብዙሃን ስለ ቀድሞ ፕሬዚደንት ግምታዊ ዜና እያሰራጩ ነው፣ እውነቱ ሳይውል ሳያድር ይታወቃል ማለታቸው ተጠቅሷል። ያን ተከትሎ ሙጋቤን እንደ ኤሮፓውያን አቆጣጠር በ1960ዎቹ እሳቸው የመሰረቱት ዛኑ ፒኤፍ ፓርቲ አውግዟቸዋል። የገዢው ፓርቲ ደጋፊ ወጣቶች ሙጋቤው ደሞ ሙጋቤው ደሞ እያሉ ሲያወግዙ ተሰምተዋል። ከጥቂት ወራት በፊት በፖለቲካ ጠላቶቻቸው ላይ በፓርቲያቸው ደጋፊ ወጣቶች መሰል የውግዘት መፈክር የሚያስወርዱት ሙጋቤ ነበሩ። በሀራሬ ፖሊቴክኒክ ኮሌጅ የጋዜጠኝነት ትምህርት ቤት ተንታኙ አሌክሳንደር ሩሴሮ ለፕሬዝደንት ምናንጋጓ የሚያካፍሉት ምክር አላቸው። እኔ የማካፍላቸው ምክር አሉ ተረጋግተው እንዲያሳልፉት ነው። በእንካሰላንትያ ፖለቲካ መጣመድ አያስፈልግም፣ ትርፉ የእሳቸው ወጥመድ ውስጥ መግባት ነው ብለዋል። ምናንጋጓ የያዙት ስልት ሰርቷል ያሉት ተንታኙ ስልጣኑን የያዙት በፈለገው መንገድ ይሁን በአኅጉራዊውና በዓለም አቀፉ ማህበረሰብ ዘንድ ተቀባይነት አግኝተዋል ብለዋል። ከዋሽንግተን ዲሲ በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፈውን የአማርኛ ስርጭት ነው የምታዳምጡት። የምናስተናግዳቸው ሰሎሞን አባተና እኔ አዲሱ አበበነን አሁን ሳምንታዊው በሰሎሞን ክፍል እየተዘጋጀ የሚቀርበው የስፖርት ዝግጅት ነው። ኢትዮጵያዊቷ ነጻነት ጉደታ አዲስ የዓለም የግማሽ ማራቶን ሬኮርድ አስመዘገበች። በኢጣሊያው ግማሽ ማራቶን ደግሞ ሱቱሜ አሰፋ ቀድማ ገብታለች። መሠረት ለገሰ በቻይናው ሙሉ ማራቶን አሸንፋለች። እንደምን አመሽታችሁልኛል? የተከበራችሁ አድማጮቼ፣ እነዚህንና በእግር ኳስ የኢትዮጵያን ፕሪሚየር ሊግ ዜናዎች ይዘናል። አብራችሁን ቆዩ። ባሳለፍ ነው ቅዳሜ በቫለንሲያው ሴቶች ብቻ በሮጡበት ግማሽ ማራቶን ኢትዮጵያዊቷ ነጻነት ጉደታ አዲሱን የዓለም ክብረ ወሰን ያስመዘገበችው ታሸንፋለች ተብሎ ቅድሚያ ግምት የተሰጣትን ኬንያዊት ጆይሲሊን ጄፕኮስጌን ቀድማ በመግባት ነው። በዚህም ነጻነት ጉደታ እንደ አውሮፓውያን ዘመን አቆጣጠር ከ2007 ዓ ም ጀምሮ ተይዞ የቆየውን የሎርና ኪፕላጋት የዓለምና የሻምፒዮና ሬኮርድ በአስራ አራት ሴኮንዶች አሻሽላለች። ባለፈው ኅዳር ኒውዴልሂ፣ ህንድ ላይ ካስመዘገበችው የራሷ ፈጣን ጊዜ ላይም አንድ ደቂቃ ከ15 ሴኮንድ አንስታለታለች። የቀድሞዋ ባለ ሬኮርድ ኬንያዊቷ ሎርና ኪፕላጋት አሁን የምትሮጠው ለሆላንድ መሆኑ ይታወቃል። ነጻነት 15ኛው ኪሎ ሜትር ላይ ከተፈተለከች በኋላ ልትይዛት የሞከረችው ኬንያዊቷ ካሙሉ ነበረች። ግን ልትቋቋማት ሳትችል ቀርታለች። ነጻነት በመጨረሻም 150 ሜትር ሲቀር ፍጥነቷን በመጨመር አሸንፋ አዲስ የዓለም ሬኮርድ ላስመዘገቡ የሚሰጠውን ተጨማሪ 50 ሺህ አሜሪካ ዶላር ተቀብላለች። ድንቅ ነው። እንኳን ደስ ያለሽ እንላለን ነጻነት ጉደታን። ወደ ጣሊያን ስንሻገር በትላንቱ 14ተኛው የስትራ ሚላኖ ግማሽ ማራቶን የሴቶቹን ኢትዮጵያዊቷ ስቱሜ አሰፋ ከበደ የወንዶቹን ኬንያዊ ፌሊክስ ኪቢቶክ ማሸነፋቸውን እናገኛለን። ሱቱሜ አሰፋ ከበደ በስትራሚላኖ ታሪክ ሁለተኛውን ፈጣን ጊዜ በማስመዝገብ ባሸነፈችበት በዚህ ውድድር የራሷንም ጊዜ በማሻሻል በአንድ ሰዓት ሰባት ደቂቃ ከ54 ሴኮንድ ያጠናቀቀችው ከ1:08 በታች ገብታ ነው። በወንዶቹ የቀደመው ኪቢቶክ በአንድ ሰዓት 11 ሴኮንድ አጠናቋል። ናይሮቢ ላይ ካስመዘገበው 10326 ብዙ ርቋል። ሹሜ ሞገስ ሰሎሞን ከኤርትራ ሁለተኛ አንድ ሰዓት ከ40 ሴኮንድ አስመዝግቧል። በሴቶቹ ከሁለተኛ እስከ አምስተኛ በሙሉ ተከታትሎ የገቡት ደግሞ የኬንያ ሯጮች ናቸው። በሙሉ ማራቶን ትላንት ቻይና ውስጥ ቾንግ ኪንግ ላይ ያሸነፉትም የኬንያና የኢትዮጵያ አትሌቶች ናቸው። የሴቶቹን መሠረት ለገሰ የወንዶቹን ኬነዲ ቼብሮር አሸንፈዋል። የ30 ዓመቷ መሠረት ለገሰ ሲጀመር ጀምሮ ከቀዳሚዎቹ አትሌቶች አልተለየችም። ትላንት በቻይና በድል ስታጠናቅቅም ለመጀመሪያ ጊዜ ሳይሆን ሦስተኛዋ ነው። በ2፡21፡22 ፈጽማለች። ሁለተኛዋም ከኢትዮጵያ ናት። አልማዝ ነገደ ትባላለች። እርሷም በቻይና ረጅም ልምድ ያላት የ31 ዓመት አትሌት ናት። የአትሌቲክስ ሩጫ ስፖርት ዜና በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ መስመር ላይ ይገኛል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር የመጀመሪያ ጨዋታዎች በአዲስ አበባና በክልል ከተሞች ቅዳሜና እሁድ ተካሂደዋል። በአንድ ሳምንት ዘግይቶ በተጀመረው የሁለተኛው ዙር በስምንት ግጥሚያ አስራ ስድስት ጎል ተመዝግበዋል። እዚህ የአዲስ አበባው ስቴዲየም ከትናንት በስቲያ ቅዳሜ ሁለት ግጥሚያዎችን አስተናግዷል። በስታዲየም ረብሻ በጸጥታ ምክንያት ሁለተኛ ዙር ጨዋታቸውን በአዲስ አበባ ስታዲየም ያደረጉት ፋሲል ከተማና ወልዋሎ አዲግራት ዩኒቨርሲቲ በፋሲል ከተማ አንድ ለባዶ አሸናፊነት ተጠናቋል። ተሸናፊው ወልዋሎ አዲግራት የተቆጠረበት አንድ ጎል በተቃራኒ ተጫዋች ሳይሆን በራሱ በወልዋሎ ግብ ጠባቂ መሆኑ ያልተለመደና አነጋጋሪ ሆኗል። ጨዋታው ተጀምሮ ሶስት ደቂቃ ባልሞላ ጊዜ ውስጥ የወልዋሎ አዲግራት ግብ ጠባቂ ዘውዱ መስፍን የተሞከረበትን ኳስ ይዞ በግራ በኩል ለሚገኝ ጓደኛው አቀብላለሁ ብሎ ተሽከርክሮ የወረወራት ኳስ መገኛዋ በራሱ መረብ ላይ መሆኑ እሱንና ጓደኞቹን ሲያስደነግጥ ፋሲሎችን አስደስቷል። ተመልካቹም በክስተቱ ተገርሟል። በዚህችኛዋ በረኛው በስህተት ባስቆጠራት ግብ ፋሲል ከተማ አጼዎቹ በጠባብ ውጤት አሸንፈው ወጥተዋል። የጨዋታው እንቅስቃሴ ግን ውጤቱን አይገልጽም። በሁለተኛው ጊዜ በተለይም ሊጠናቀቅ ሀያ ደቂቃ ሲቀር ወልዋሎ ዓዲግራት ዩኒቨርሲቲ አጥቅተው ያደረጉትን ተደጋጋሚ የግብ ሙከራ በበረኛና ተከላካዮች ከሽፎባቸዋል። በሕይወቴ እንዲህ የመሰለ ስህተት አጋጥሞኝ አያውቅም ሲል በረኛው በጸጸት ሲናገር አሰልጣኙ ጸጋይ ኪዳን ማርያም ደግሞ ከኛ በተገኘ ስጦታ መሸነፋችን እድ ለቢስ ሆነናል፣ ብለዋል። የገባብን ጎል ዘሮዘሮ በተጋጣሚያችን ጥንካሬ የተገኘ ሳይሆን ራሳችን የግል ስተት ነው የተፈጠረው እና ዘሮዘሮ የገባብን ጎል ወደ ጨዋታ እንቅስቃሴ ሳንገባ ወደ ትክክለኛ ሪትም በማንገባበት ሰዓት ስለነበረ ትንሽ በተጫዋቻችን ላይ ትንሽ የመደናገጥ ስሜት ፈጥሮ ነበር። ከዛ በኋላ ግን ወደ ጨዋታ እንቅስቃሴ ለመምጣት ሞክረናል። እንደዛም ሆኖ እንግዲህ በቀሪ ጨዋታዎች ላይ ደቂቃዎች ላይ ብዙ አጥቅተን ለመጫወት ሞክረናል። ቀጣዩ ጨዋታ መከላከያ ኢትዮጵያ ኤሌክትሪክን በጨዋታ ብልጫ ሶስት ለአንድ ረትቷል። በክልል ከተሞች በሶዶ ስቴዲየም በቅርቡ የግብፁን አልሃሊን በማሸነፍ ታምር የሰራውና በጥሩ መነቃቃት ላይ ያለው ወላይታ ዲቻ ፕሪሚየር ሊጉን የሚመራው ደደቢትን አንድ ለባዶ አሸንፏል። የአሸናፊነቷን ግብ ያስቆጠረውም አምረላህ ደልታታ ነው። መቀሌ ላይ መቀሌ ከተማ አርባ ምንጭ ከተማን አራት ለባዶ ሲሸኝ ከአራቱ ሶስቱን ያስቆጠረው ጋይስ ቢስማርክ ነው። አዳማ ከተማ በሜዳው ወልዲያ ከተማን ሶስት ለአንድ፣ ኢትዮጵያ ቡና ከሜዳው ውጪ ሲዳማ ቡናን አንድ ለባዶ ሲረቱ፣ ድሬዳዋ ከተማና ቅዱስ ጊዮርጊስ ባዶ ለባዶ በአቻ ውጤት የተለያዩ ቡድኖች ናቸው። ሐዋሳ ላይ ሐዋሳ ከተማ ጅማ አባ ጅፋርን አንድ ለባዶ አሸንፏል። ሙሉ አለም ረጋሳ ለሐዋሳ ከተማ ብቸኛዋን የማሸነፊያ ግብ አስገኝቷል። ከእነዚህ ውጤቶች በኋላ ደደቢት ቢሸነፍም በ29 ነጥብ መሪነቱን አልለቀቀም። መቀሌ ከተማ በ28 ነጥብ ሁለተኛ፣ አዳማ ከተማና ጅማ አባ ጅፋር በ26 እና በ25 ነጥብ ሶስተኛና አራተኛ ናቸው። የደደቢቱ ጌታነህ ከበደ፣ ኦኬኪ አፉላቢ ከጅማ አባ ጅፋር፣ ዳዋ ሁጤሳ ከአዳማ ከተማ ሶስቱም በኩል ዘጠኝ ጎል ኮከብ ግባግቢነቱን እየተፎካከሩበት ነው። ድሬዳዋ ከተማ ኢትዮጵያ ኤሌክትሪክና አርባ ምንጭ ከተማ በአደጋው የወራጅ ቀጠና ውስጥ ይገኛሉ። ይኸው ነው በእኔ በኩል ያለው። ሰለሞን ወደ አንተ ተመልሻለሁ። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁን ሰናበት ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። እኛም ከዚህ ከስቱዲዮ ሰሎሞን ክፍሌንና ገዛኝ ጽዮን መስቀልን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አፍሪካ ነክ ርዕሶች። ባለፈው ረቡ ኪጋሊ ሩዋንዳ የተሰበሰቡት የአፍሪካ መሪዎች የዓለም የንግድ ድርጅት ከተመሠረተ ወዲህ ትልቁ የነጻ ገበያ አካል የመመሥረት ስምምነት መፈረማቸው ታውቋል። አርባ አራት የአፍሪካ ሀገሮች የፈረሙበት ስምምነት የአፍሪካ ኅብረት አባል አገሮችን የሚያስተባብር ቀረጥ የማይከፈልበት የንግድ አካል ይሆናል። ስምምነቱ አንድ ነጥብ ሁለት ቢሊዮን ሕዝብን የሚያቅፍና ሁለት ነጥብ አምስት ትሪሊዮን ዶላር ገቢ የሚያስገኝ ነፃ ገበያ እንደሚሆን የአፍሪካ ኅብረት ገልጧል። የአፍሪካ ኅብረት ከአህጉሪቱ ውጭ የሚልኳቸውን ሸቀጦች አይነቶችን እንዲያሰፉ ሊረዳቸው እንደሚችልም የአፍሪካ ኅብረት ተስፋ አለው። ስለ ተፈረመው ስምምነት እንዲያብራሩልን በሲቲ ዩኒቨርሲቲ ኦፍ ኒውዮርክ የአፍሪካ ጥናቶች ክፍል ፕሮፌሰር ዶክተር ገላውዲዮስ አርአያን ጋብዘናል። ያነጋገረቻቸው አዳነች ፍሳየነች። የነች ዶክተር ገላዲዮስ በመጀመሪያ ደረጃ ለጊዜውና ለትብብሮ እናመሰግናለን። የአፍሪቃ መሪዎች ለብዙ አመታት ሲሰሩበት ከቆዩ በኋላ የአፍሪቃ ነጻ ገበያ ለመመስረት ባለፈው ረቡዕ ኪጋሊ፣ ሩዋንዳ በተደረገው ጉባኤ ስምምነት ፈርመዋልና በአጠቃላይ ስለ ሂደቱ እንዴት እዚህ ደረጃ ላይ እንደደረሱ ያብራሩልን። መልካም እንደ ጠቀሽው ባለፈው ሀያ አንድ ማርች በአፍሪቃ አንድነት አዘጋጅነት የአፍሪቃ ሀገሮች ኬጋሊ ሩዋንዳ በመሰብሰብ ረቂቁን ፈርመውታል። ቢያንስ ቢያንስ አርባ ሀገሮች ስምምነቱን ሲደግፉ፣ አንዳንድ ሀገሮች እንደ ናይጄሪያ፣ ኦጋንዳ፣ ብሩንዲ የመሳሰሉት ግን ወይ በጉባኤው አልተገኙም፣ ከተገኙም እንደማይስማሙ ነበር የተናገሩት። እንግዲህ የዚሁ የአፍሪቃ አቀፍ ነጻ ገበያ እቅድ ቀደም ብሎ የተጸነሰሰ ነው፣ አዲስ ነገር አይደለም። እንዲያውም የዛሬ ሀያ ሰባት አመት ማለትም በሺ ዘጠኝ መቶ ዘጠና አንድ እንደ አውሮፓውያን አቆጣጠር የአፍሪቃ ሀገሮች የምጣኔ ሀብት ማህበረሰብ በሚል ስያሜ ውል ተፈራርመው ነበር። አቡጃ ነበር ስብሰባው የተካሄደው ናይጄሪያ። አሁን የዛ ውል ስምምነት ነው ያንሰራራ ማለት እንችላለን። እንዲያውም የአፍሪቃ የንግድ ሚኒስትሮች በዲሰምበር ሁለት ሺ አስራ ሰባት ስምምነት ላይ ደርሰው ነበር ይህን በሚመለከት። ስለሆነም ባለፈው ጃንዋሪ የዛሬው አመት መጀመሪያ ማለት ነው የአፍሪቃ አንድነት አዲሱ አፍሪቃ አቀፍ ነጻ ገበያ ስምነት ማርች መጨረሻ እውን ይሆናል ብለው ተተንብየው ነበር ነጻ ገበያ ነጻ ንግድ ሲባል ምን ምን ያካትታል ምን ማለት ነው ጥሩ ጥያቄ ነው ነጻ ገበያ በአህጉር ደረጃ ለመጀመሪያ ጊዜ ነው እንግዲህ እንጂ ከዛ በፊት በአካባቢ ልዩ ልዩ ድርጅቶች አሉ እንደምናውቀው የመጀመሪያ አላማው አንድ የተዋሃደ እና የተቀዳጀ ገበያ ለመፍጠር ነው በአህጉር ደረጃ አፍሪካ ጠቅላላ እና የደቡብ አይኖርም። የጉምሩኮችም ህግጋት አንድ አይነት ህግ ይወጣል። የአፍሪካ ሀገሮች እቃና ግልጋሎት የመሳሰሉ ነገሮች ይቀያየራሉ ማለት ነው። የአፍሪካ የዓለም ገበያ በህብረት ለማጠናከርና ገበያውም አፍሪካ የተመጣጠነ ፉክክር ለማድረግ ብቃት እንዲኖራት ያደርጋታል። ይሄ አዲሱ በአህጉር ደረጃ የሚደራጀው ገበያ ማለት ነው። ግን ስምምነቱ በግብር ለመተርጎም አንዳንድ እንቅፋቶች መሰናክሎች አሉ። ለምሳሌ ቀደም ብዬ እንደጠቀስኩት የጉምሩክ አሰራሮች አሉ። የዶብ ሰነዶች አሉ። የተደነገጉ ደንቦች በየአገሩ በየአካባቢው፣ የጉምሩክ አሰራር ብልሹነት አለ። ግልጽ አሰራር ያለመኖር አለ። ይህ ሁሉ አልፎ መሄድ አለበት። ይህ አህጉር እና ከላይ የተጠቀሱትን ነገሮችን ስኬታማ ለማድረግ አፍሪካ አንድነት አባል ሀገራት በይበልጥ ማሰማራት እና ማሳመን ግድ ይላል። በነገራችን ላይ ነጻ ገበያው ስራው ለመጀመር ቢያንስ ቢያንስ ሀያ ሁለት ሀገሮች ረቂቁን ማጽደቅ አለባቸው። ግን በርከት ያሉ ሀገሮች አርባ አምስት ከ ሀምሳ አራት ካጸደቁት ደግሞ በይበልጥ ይሰራል ማለት ነው። ዋናው ጥቅሙ የዚህ አህጉር አቀፍ ገበያ አንደኛ አፍሪቃን ያስተባብራል። ለጥቆ የአፍሪካ ሀገሮች በኢንዱስትሪ እንዲመጥቁ ያደርጋቸዋል እና ዋጋቸውን ከት ያሉ ውድ እቃዎች ማምረትም ይችላሉ። ይሄ ባሉ አድድ የምንለው በእንግሊዝኛ፣ በዓለም አቀፍ ደረጃም በተናጠል ሳይሆን በጋርዮሽ ፉክክር ለማድረግ በዓለም አቀፍ ደረጃም ይረዳቸዋል። ይሄ አዲሱ የገበያ ስምምነት ማለት ነው። በአህጉር ደረጃ የአፍሪቃ ገበያ ነጻ ገበያ ሲቋቋም የግዴታ የአለም አቀፍ የንግድ ድርጅት ዳብልዩቲኦ የምንብረው በእንግሊዝኛ ማሳወቅ ይኖርባቸዋል። እንዲህ ያለ ነገር አውጥተናል፣ እንዲህ ያለ ህግ ነው ያለን፣ እንዲህ ያለ ስምምነት ነው ያለን። ከአለም አቀፍ የንግድ ድርጅትን በዚህ ረገድ ነው መስራት የምንፈልገው በዝርዝር ተቀምጦ መቅረብ አለበት። አንዳንድ የአፍሪካ ሀገሮች አባላት ናቸው፣ አንዳንድ ገና በዳብሊዩ ቲኦ ወይም የዓለም አቀፍ የንግድ ድርጅት አባላት አይደሉም። እዛ ላይ እንግዲህ እንዴት እንደሚሰራ ለማወቅም አስቸጋሪ ነው። በአሁኑ ጊዜ ግን የግዴታ ያለውን የአዲሱ የአህጉር አቀፍ ነጻ ገበያ ስምምነት ረቂቁ ሳይሆን ከጸደቀ በኋላ ማሳወቅ አለባቸው ለዓለም አቀፍ ድርጅቱ። የሚሰራው እንደዛ ነው። እንግዲህ አንዳንድ የሚነሱ ነጥቦች አሉ። ለምሳሌ ከቀረጥ ነጻ በሆነ መንገድ ስለሚናገዱ በመሀሉ የሚጠቀሙ ህገወጥ በሆነ መንገድ ለምሳሌ የቻይና እቃዎች በርካሽ በብዛት ይሸጣሉ አፍሪካ ውስጥ እና እነዚያ የቻይና እቃዎች ከአንድ የአፍሪካ ሀገር ወደ ሌላ እየተዘዋወሩ ካለ ቀረጥ ሊሸጡ የሚችሉበት ሁኔታ ሊፈጠር ይችላል የሚል ስጋትም አለ። ትክክል ነው እሱ። እንዲያውም የቀረጡ ችግር ብቻ ሳይሆን ወይም ሌሎች አገሮች እንደ ቻይና የመሳሰሉ ይጠቅሙበታል ብቻ ሳይሆን በነገራችን ላይ ቻይና ከዚህ ቀደምም በክሊንተን ጊዜ የተቋቋመ አጎዋ የሚባል ይሄ የአፍሪካ ሀገሮች ዲዩቲ ፍሪ ለማስገባት የተፈቀደላቸውን እንትን ተጠቅምበታለች ቻይና። በትራንስፖርቴሽን እኛ እንከፍላለን ብለው ገብተው ተጠቀሙበት። ከዛ አልፎ ደግሞ በአህጉሩም ውስጥ ኮንትሮባንድም የሚፈጠርበት ሁኔታ ሊፈጠር ይችላል። በተለይ ነጻ ቅርጥ ከሆነ የጦፈ ኮንትራባንድ ሊካሄድ ይችላል። የአፍሪካ መንግስታት እንግዲህ መበረታት አለባቸው። በዚህ ረገድ የግዴታ የአፍሪካ አንድነት ከወዲሁ ቢያስብበት መልካም ነው የሚል አመለካከት ነው ያለኝ። እኔ እንግዲህ እስካሁን ባለው ጊዜ አርባ አራት ሀገሮች ናቸው ስምነቱን የፈረሙት። ሌሎቹ አገሮች ለምንድን ነው ያልፈረሙት? ምን ምክንያት ያቀረቡት? እንግዲህ ኡጋንዳ፣ ብሩንዲ እና ናይጄሪያ ለምሳሌ አንፈርምም ብለዋል። የናይጄሪያ መሪ በግልጽ ነው ያስቀመጠው። እኔ መጀመሪያ ከሀገር ውስጥ ምክር ፈልጋለሁ ተመካክርን ነው የምናደርገው የሚል ነው። ዋናው ፍርሃቱ ግን ይሄ ነጻ ቀረጥ፣ ነጻ ድንበር፣ ድንበሩን ጥሰው በነጻ የሚንቀሳቀሱ እንትኖች ካሉ የራሳችን ኢንዱስትሪዎች ለመቆጣጠርና ከሌሎች ጋር የሚመጣባቸውን ፉክክር ለመጠበቅ አንችልም የሚል ፍርሃት አለ። ይህ ፕሮቴክሽን የሚባለው በእንግሊዝኛ ማለት ነው። እሱ ሁሉ ይቀራል። አንዳንድ ኢንዱስትሪም ሊንኮታኮት ይችላሉ የሚል ስጋትም ያላቸው ሀገሮች አሉ። እንግዲህ ዶክተር ገላዲስ አሁን ወደ ማጠቃለል ነን እና እስካሁን ያልጠቀስነው ለመናገር የሚፈልጉት ነገር ካለ። ሁለት ነገር ነው እንግዲህ መደረግ ያለባቸው። የተፈራረሙት የአፍሪካ ሀገሮች በግልጽ ያላስቀመጡት አንዳንድ ነገር አለ። ለምሳሌ በአህጉር ደረጃ ነጻ ገበያ ለማቋቋም ቀላል አይሆንም። ብዙ ነገር ይጠይቃል። ለምሳሌ የቅድም ያልኩት የድንበሩ የቀረጡ የግምሩክ እሱን ሁሉን አልፎ መሄድ አለባቸው። በዛ ላይ በጣም አስፈላጊ የምለው እኔ በአካባቢ የተለያዩ ድርጅቶች አሉ። ለምሳሌ ኢኮዋስ የምዕራብ አፍሪካ አለ፣ ሳድክ የደቡብ አለ፣ ኮሚሳ የደቡብና የምስራቅ አለ፣ የምስራቅ አፍሪካ ማህበረሰብም አለ። እነዚህ እንደ መሰረተ ድንጋይ ነው የሚያገለግሉት ለአፍሪካ አህጉር ደረጃ ለሚንቀሳቀሰው አዲሱ ድርጅት ነገር ግን እንቅፋትም ሊሆኑ ይችላሉ ምክንያቱም እነሱም የራሳቸውን ጥቅም ማስጠበቅ ይፈልጋሉ ስለዚህ ከእነዚህ ጋር እንዴት ነው የሚሰራው ብሎ ከወዲሁ ማሰብ ይኖርበታል ይሄ ድርጅት ሌላ ለመጥቀስ የምንፈልገው እርግጥ ነው ትልቁ ጥቅሙ ምንድን ነው? የዓለም አቀፍ ኢንቨስተሮች እንዲገቡ ይደረጋል። ይሄ ነገር ከተቋቋመ አዲሱ ገበያ ማለት ነው። እንዲያውም አንዳንድ ሀብታሞች እንደ ናይጄሪያው ዳጎተ የእሱ ድርጅትና ከሌሎችም ድርጅቶች እያስተባበረ ይሄ ነገር ቢቋቋም ሁላችን እንጠቀማለን የሚል አቋም ነው ያለው። አንድ ነጥብ ሁለት ቢሊዮን ህዝብ አለን በአህጉሩ አብዛኛው ወጣት ነው ለጉልበት ስራ መሰማራት የሚችል ነው። በአህጉሩ ደግሞ አሁኑ አሁን ባለነው ጊዜ ሶስት ነጥብ አራት ትሪሊዮን ጂዲፒ ወይም የሀገር ውስጥ የቃና አገልግሎት ምርት ተከስተዋል። እና ተስፋ ያለው ነገር ነው፣ የሚሰራ ነገር ነው እያሉ ነው። እንግዲህ እሺ። እንግዲህ ዶክተር ገላዲዮስ ስለሰጡን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ። አዳነችን አመሰግናለሁ። እኔም የተከበራችሁ አድማጮች፣ በሚቀሩን ጥቂት ደቂቃዎች ማጠቃለያ ዜና ላሰማችሁ። ፖሊስ ትናንት ምሽት ላይ ያሰራቸው በቅርቡ ከእስር የተፈቱት እስክንድር ነጋ፣ አንዷለም አራጌ፣ ተመስገን ደሳለኝና ሌሎችም ሰዎች የተያዙት በአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት ትዕዛዝ መሆኑ ተገልጿል። ሰዎቹ ታስረው የሚገኙት አዲስ አበባ ውስጥ በተለምዶ ጎተራ ተብሎ በሚጠራው አካባቢ ነው። በሌላ በኩል ደግሞ ባህር ዳር ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎች ባለሙያዎች ያሉባቸው 19 ሰዎች ከትናንት በስቲያ ቅዳሜ መጋቢት 15 ምሽት ላይ ታስረዋል። ግብጻውያን ለሚያካሂዱት ፕሬዚደንታዊ ምርጫ ለሶስት ቀናት የሚዘልቀውን ድምፅ የመስጠት ሂደት ዛሬ ጀምረዋል። ዩናይትድ ስቴትስ ትናንት ሳዑዲ አረቢያ ላይ አነጣጠር የተባለውን የሚሳኤል ጥቃት አጥብቃ አውግዛለች። ዩናይትድ ስቴትስ ስድሳ የሩሲያ ዲፕሎማቶችን ለማባረር ወሰነች። ሲያትር ከተማ ውስጥ የሚገኝ የሩሲያ ቆንስላ እንዲዘጋም ወስናለች። ክቡራትና ክቡራን አድማጮች የምሽቱ ፕሮግራም ስርጭት ቴክኒሽያን ቶማስ ብሎንዲ ነው። የስርጭት ፕሮዲውሰር ብርሃን ኃይሉ ነች። የወይብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። ስናስተናግዳችሁ ያመሸነው አዲሱ አበበና ሶሎሞን አባተነን እስከ ዝግጅታችን ፍጻሜ ከግርማ ነጋሽ የእኔ ሐሳብ ጋር እንተዋችኋለን። የትግርኛ ዝግጅት ይቀጥላል። አብራችሁን ስለ ቆያችሁ እናመሰግናለን። ጤና ይስጥልን።